The Voice of America በባህር ዳር ዩኒቨርሲቲ የምህንድስና ትምህርት ክፍል ተማሪዎች ብቃት ማረጋገጫ ፈተና ጋር በተዛመደ ከሰኞ አንስቶ ተማሪዎች ባደረጉት ተቃውሞ በዩኒቨርስቲው ተጀምሮ የነበረው ፈተና ተቋርጧል ነው የተባለው። ያነጋገር ናቸው ተማሪዎች እንደገለጹት ሁሉንም ጽዮን ግርማ እንዲህ አሰናድታለች። የባህር ዳር ዩኒቨርሲቲ የምህንድስና ትምህርት ክፍል ተማሪዎች ብቃት ማረጋገጫ ፈተና ጋራ በተያያዘ ከሰኞ ጀምሮ ተማሪዎች ባደረጉት ተቃውሞ በዩኒቨርሲቲው ተጀምሮ የነበረው ፈተና መቋረጡን ያነጋገርናቸው ተማሪዎች ገልጸዋል። የተቃውሞ መነሻ ደግሞ ለምህንድስና ተማሪዎች ሶስተኛ ዓመት ሲደርሱ የሚሰጠው የምዘና ፈተና መስፈርቶች የተማሪውን ሁኔታ ያላገናዘቡና ከጊዜ ወደ ጊዜ እየተጠናከሩ መጡ የሚልና ፈተናው ደግሞ ለባህር ዳር ዩኒቨርሲቲ ተማሪዎች ብቻ ለምን ይሰጣል? የሚል ነው ብለዋል። ጥያቄያቸውን ለትምህርት ቤቱ አስተዳደር አቅርበው ምላሽ ባለማግኘታቸው መጀመሪያ ግቢ ውስጥ የተቃውሞ ሰልፍ እንዳደረጉ ከዛ ደግሞ ከግቢው ወጥተው ተቃውሞ ለማድረግ ለማድረግ ሲሞክሩ የፌዴራል ፖሊስ በመሀል ገብቶ ግጭት እንደተፈጠረ ነው። ሰላማዊ የነበረው ተቃውሞ ወደ ረብሻ ተቀይሮ ተማሪዎች ተደበደቡ፣ የትምህርት ቤቱ አንዳንድ ንብረቶችም ተሰበሩ ብለዋል። ሁለት ስማቸውን መግለጽ ያልፈለጉ የአምስተኛ ዓመት ተማሪዎች አነጋግሬ ነበር። አንደኛው ስለተፈጠረው ግጭት ይናገራል። ሁለት ቀን ማክሰኞና ሰኞ ሳተና እናስፈትን እንግሎችን ተማሪ ኛማ እንፈተንም ብለው ሰላማዊ የሆነ ሰልፍ ብቻ ነበር ሲያደረጉ ነበር ከዛ ሀይል መጠቀም ሲጀምሩ ፌዴራል ሲገባ ነው መስታወቶችና የበር መስኮቶችን መስበር የሚጀመሩ። ፌዴራል ገብቶ ያደረሰው ጉዳት አለ። ተማሪ በፌዴራል ተደብድቧል እና በአምቡላንስ ሁሉ የሄዱ ተማሪዎች አሉ ወደ ሆስፒታል። ዛሬ ሁሉኛ ከአምስተኛ ዓመት ሲደባደቡ ነበረ። ሰላማዊ ሰልፍ እናደርጋለን ብለን ወጥተን ነበረ። ወደ ውጅደም ታወር ለመሄድ ወደ አስተዳደር ህንጻ ከዛ መንገድ ላይ እየሄድን እያለ ከበቡን በ በግራም በቀኝ መጡብን እና መለሱ። ወደ ግቢ እንድንመለስ ከዛ በሌላ ዳይሬክሽን ለመሄድ ስንሞክር የዛሬ ራሱ ሲደባደቡ ነበር። አምስት ዓመት ተማሪ ራሱ ዛሬ ተለባለ። በዚህም ምክንያት የግቢው ተማሪዎች በሙሉ ተቃውሞውን ተቀላቅለው እንደነበር የሶስተኛ አመት ተማሪዎች ካልተፈተኑ ግቢውን ለቀው እንዲወጡ ሲደረግ አብዛኛው ተማሪም አብሮ ግቢውን ለቆ መውጣቱንና በአጠቃላይ በዩኒቨርሲቲው የተጀመረው ፈተና መቋረጡን ተማሪዎቹ ይናገራሉ። ሌላኛውን ተማሪ ስለ ፈተናው ጠይቄው ነበር። ሶስት ሆሊስቲክ ኤግዛም የሚባል አለ። ማለት ባህር ዳር ዩኒቨርሲቲ ብቻ የሚሰጥ ማለት ነው። አምስት አመት ነው የሚሄድ የእጅ ቴክኖሎጂ ተማሪ የሚማር አምስት አመት ነው በባህር ዳር ዩኒቨርሲቲ እና ከአምስት አመት ውስጥ በየአመቱ መጨረሻ ማለት ሶስት አመት ሞልቶች ወደ አራተኛ አመት ስትሸጋገሪ ሆሊስቲክ የሚባል ፈተና አለ። የሶስቱን አመት አጠቃለው ማለት ነው። ሶስት አመት እንደጨረሱ አሁን አራተኛ አመት ላይ ሲገቡ ሆሊስቲክ ኤግዛም አለ። እሱም በእኛ ጊዜም ተፈትነዋል። በሁለት ሺህ አስርም መስከረም ተፈትነዋል። አራተኛ አመቶች ማለት ነው። የዘንድሮ ግን ለየት የሚያደርገው አንድ ነገር አለ። አንደኛው በፊት ላይ ማለት ነው ኤፍ ያ ኤፍ ለምሳሌ በብዙ ኮርሶች አሉ ከነዛ ኮርሶች በተለያየ ምክንያት ኤፍ ያመጣ ተማሪ መፈተን ይችላል። ሁለተኛ ደግሞ አሁን ተፈትነው ደሞ ኔክስት ደግሞ ኤግዚት ኤግዛም ይጀምራል ተብሏል። አሁን ኔክስት ለሚመረቁ ተማሪዎች ኤግዚት ኤግዛም መጨረሻ ላይ ማለት ነው። እሱ ሲደመር፣ ብዙ ተማሪዎች ኤፍ አላቸው። ሲቀጥል ደግሞ ብቸኛ ዩኒቨርሲቲ ነው ባህርዳር ፖለቲክ ግዛም፣ እኛ ለምን ፈተና በፈተና ይደራረብብናል? እኛ የተለየ ነገር ካልተሰጠን፣ የኛ የተለየ ሰርቲፊኬት ካልተሰጠን፣ ከሌሎች ዩኒቨርሲቲዎች የተለየ የኛ ኢንቴንሽን ቃል ከሌለው ምን እንደዚህ እንደረጋለን? ሲቀጥል ደግሞ እኛ በፊት ደግሞ ኤስ ያመጣ ተማሪ ይሰተን ነበር። አሁን ኤስ ያመጣ ተማሪ መፈተና እስካልፋቀ ድረስ ማለት ነው። ስለዚህ ሶስት አመት በቃ ዝም ብሎ ከሸፈ ማለት ነው። እንግዲህ በኢትዮጵያ የከፍተኛ የትምህርት ተቋማት የትምህርት ጥራት ችግር አለባቸው። ተመርቀው የሚወጡት ተማሪዎች አብዛኞቹ ብቃት ችግር አለባቸው የሚሉ ጥናቶችም ነበሩ። ከዚህ በፊት የተጠኑ ጥናቶችንም አይቻለሁኝ። እና እንደዚህ አይነት ቅሬታዎች ምሁራን ያቀርባሉ። ለእንደዚህ አይነት ቅሬታ ደግሞ አሁን እንዲ ያለ ፈተና አንድ ተማሪ ብቃቱ በፈተና ቢመዘን በዛ ፈተና ብቃቱ ማረጋገጥ ካልቻለ ተመልሶ እንዲማረው መደረጉ ለምንድን ነው ተቃውሞ የሚቀሰቀሰው? አሁን እዚህ ጋር የምትይዥልን ነገር የምን መሰለሽ፣ አሁን ተማሪው ፈተና ምናምን መፈተን ጠልቶ ምናምን አይደለም። ግን ባዳ ዩኒቨርስቲ እየተማርን እንደ ኢትዮጵያ ኮምፒት እያደረግሽ እንደ ባህር ዳር ግን የብቻ የተለየ ተጽዕኖ ማድረግ የለበትም ነው። ካለበት ደግሞ እኛ ኢፌክቲቭ ስለሆነ የተለየ ነገር ከተመረቀም በኋላ ወደ ስራ ወይም ወደ ማህበረሰብ ስተማሪ መጀመሪያ ቅድመ እድል ወይም ደግሞ በዚህ በሆሊስቲክ ኤግዛም ወይ በሌላ አባባል ሲኦሲ ማለት ነው። በሱ ሰርቲፋይ ሆኗል ተብሎ ሌላ ኤክስትራ ፌክተር ካልተሰጠን እኛ ለምን የተለየ ድካም ነው የሚሰጠን? የባስሎ ደግሞ አንድ ሰው በተለያየ መልኩ ነው ማለት ለምሳሌ ከመምህር ጋር ተጣልቶ ሊሆን ይችላል። የሆነ ነገር አጋጥሞት ብቻ ያው ብዙ ነገሮች አሉ። እነዛ ነገሮች አልመታች ብለው አንድ ኮርስ ኤስ ይመጣ ይህንን ፈተና መፈተን አይችልም። ከዛ ሌላ ይህን እስካልታወቀ ድረስ አይፈተንም ማለት ነው። ይሄ ነው ሌላው ተጽዕኖ ማለት ነው። ስለዚህ ጥያቄያችሁ እነዚህ ነገሮች የአስተዳደር የአሰራር ችግሮች ይስተካከሉ፣ የተለየ ከተፈተንን የተለየ ሰርተፍኬት ይሰጠን፣ የተለየ ብቃት ማረጋገጫ ሰርተፍኬት ይሰጠን። ካልተለየ ደግሞ ይቅር ፈተናው ነው። ይሄንን ጥያቄያችሁን አግባብ ባለው መንገድ በተደራጀ መልኩ ለአስተዳደር አቅርባችኋል፣ ለትምህርት ቤቱ ለሚመለከታቸው ኃላፊዎች ጥያቄዎች ይሄ ነው ጥያቄ። አሁን በግልጽ አንቺ የተናገርሽውን ነው። እና እኛ እኛ አስቀድመን ሲጀመር ተከንዲር እያለ ዛሬ ሶስት አመት ራሱ እኛ ጠይቀን ነው ነበር ይህን ጥያቄ ምንም እሺ፣ እናየዋለን ብለው አስፍና አድርገውት ቀሩ። ያው የእኛ ራችም እንደምንም ያው ተፈትኗለ። ሲቀጥል አምና ፎር ዜሮች እንደዛ እንትን አሉ። እያለ ሰርድ ላይ አሁን ደግሞ የተለየ ነገር የመጣው ኤፍ ኤፍ ያመጣ ተማሪ አይሰተንም። ስለዚህ ኤፍ ደግሞ በጣም ብዙ ፋክተር አሉ፣ እንደነገርኩሽ እዚህ ያሉ ሲጀመር መምህራኖች እራሱ ብቁ አይደሉም፣ ከተማሪ ያነሱ ናቸው ማለት ይችላል። ዝም ብሎ በዘመድ አዝማድ ምናምን ምናምን ነገር ነው የሚገቡት፣ ከተማሪ ያልተሻሉ ናቸው። እነዛ ደግሞ ዝም ብሎ ለተማሪ ቸር አይሰጡም፣ አብዛኞች ኤፍ ነው የሚያገኙ። እንዲሁም እችሜት የተደርገው የሆነ ክላስ ላይ ሶስት ተማሪ ምናምን ብቻ ነው ኤፍ የሌለው ብለውኛል። ና ኢማጅን እንግዲህ አንድ አምሳ ተማሪ ያለበት ክላስ ሶስት ተማሪ ብቻ ነው የሚሰተን ማለት ነው። ጋዜጦች አይተሻል። ከማህበረሰቡ አብዛኛው የገጠር ሰው ነው የገጠር አርሶ አደር የመጣ ሰው ነው። ብዙ ነገሮችን፣ ተጽዕኖዎችን አልፎ ነው እዚህ ደረሰው እና እዛ በደረሰበት ሰዓት የሱ ጓደኞች ሶሻል ተምረው ምናምን ደሞዝ ደረሰልኝ አልደረሰልኝ እያለ ቤተሰብ አሁን ሶስት ዓመት ምን ሲያደርግ በጣም የሚሰማውን እና በዚህ ምክንያት ማንኛውም ተማሪ አልተቀበለውም ይሄን ሲቀጥል ጥያቄውን በአግባቡ መድረክ ላይ በቃ እንወያይበት ተብሎ ንትንችል አይ ተወያይተን እንደገና ያጸደቅነው ነው አይቻልም ብሎ መፍት ኢቨን እስካሁን አንዱ አስተዳደር ተማሪን አልተሰበሰብም ተማሪ ከመጉላላትና ከመጉዳት ውጭ። በዚህ ጉዳይ ላይ የባህር ዳር ዩኒቨርሲቲን ምላሽ ለማግኘት ያደረግነው ከፍተኛ ጥረት አልተሳካም። ምላሽ እንዳገኘን ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ